የጤና መድህን ዋስትናንና የትራፊክ ህጉን ለማስፈጸም የሚያስችሉ መመሪያዎች የወጡበት መንገድ የተሳሳተ ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። መመሪያዎቹ መውጣት የነበረባቸው በመስሪያ ቤት ጠረጴዛዎች ሳይሆን ከተጠቃሚው ህብረተሰብ ጋር በሚደረግ ውይይት ነው ብለዋል። ጥፋትን በመዘገብ ላይ የተመሰረተውን አዲሱን የትራፊክ ህግ በተመለከተ በቂ ውይይት አለመደረጉን ጠቅላይ ሚኒስትሩ ገልጸዋል። እስክንድር ፍሬው ተጨማሪ አለው። ከሰፊ ጥናት በኋላ እንደ ወጡ የተነገረላቸው አዋጆች፣ ህጎችና መመሪያዎች ወደ ህብረተሰቡ ሲወርዱ ቅሬታዎች እያስከተሉ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝባቸው ያመኑት፣ ለፓርላማ አባላት የተናገሩት ይህንኑ ነው። በምሳሌነት ከጠቀሷቸው አንዱ ደግሞ አስገዳጅ የሆነው የኢትዮጵያ የጤና መድን ዋስትና አዋጅ ነው። በመደበኛ ስራ ላይ የተሰማሩ ኢትዮጵያውያን የጤና መድን ዋስትና ማለትም የጤና ኢንሹራንስ እንዲኖራቸው የሚያስገድድ ነው አዋጁ። ለተግባራዊነቱ የተደረገው ዝግጅት መጠናቀቁ ካለፈ ከሚያልፈው ጥር ጀምሮም በመደበኛ ሥራ ላይ ከተሰማሩ ዜጎች ደሞዝ ላይ መዋጮ መቁረጥ እንደሚጀመርም ተገልጾ ነበር። ያ ግን አልተደረገም። ምክንያቱ ደግሞ አዋጁ ከኅብረተሰቡ ዘንድ የገጠመው ተቃውሞ ነው። እንደዚህ አይነቱ መዋጮ ከደሞዛችን እንዲቆረጥ አንፈቅድም ያሉ አስተያየት ሰጪዎች ይህንኑ ለቪኦኤ አስረድተዋል። በተለይ አፈጻጸሙ ላይ ችግሮች እንዳሉ ደግሞ ጠቅላይ ሚኒስትር ኃይለማርያም አምነዋል። በእርግጥ ውይይቶች ተካሂዷል ተብሎ ሪፖርት ተደርጓል። ነገር ግን ሕዝቡ ጋር በቀጥታ ወደ ተግባር ለመፈጸም በሚገባበት ጊዜ ቅሬታዎች ይነሳሉ። እነዚህ ቅሬታዎች በሚነሱበት ጊዜ ችግራችን ምን እንደሆነ የታወቀ ያልተፈታ ችግር እንዳለ ተገንዝበናል። ይሄ ችግር ከደንቦቹ መለስ ብለው የሚወጡ መመሪያዎች በራሳቸው በቂ ዝግጅት ሊደረግባቸው የሚገቡ ጥናት ሊካሄድባቸው የሚገቡ የህዝቡን ፍላጎቶች እና የተገልጋዮቹን የባለቤቶችን ጉዳይ በአግባቡ መያዝ ያለባቸው ጉዳዮች እንደሆኑ ከሁለቱም ለመረዳት የተቻለ ነው። ስለዚህ አሁን ያንን ቀሪ ስራ መስራት ይጠይቃል። ያ ቀሪ ስራ ባልተሰራበት ሁኔታ ተግባራዊ ማድረግ የማይቻል በመሆኑ ይሄ ጉድለት እንዳለ ወስደን ይሄንን ጉድለት በሌሎቹ ጊዜያት እንዳይደገም ለማድረግ መመሪያዎቹና ዝርዝር ያፈጻጸም ስልቶች በሚነደፉበት ጊዜ የአዋጁን የደንቡን መንፈስ የተከተሉ እንዲሆኑ፣ ጥፋትን በመመዝገብ ላይ የተመሰረተውን አዲሱን የትራፊክ ሕግ በተመለከተም በቂ ውይይት አለመካሄዱን ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ በፊት ቅጣት ይጣላል። ይሄ የሚጣለው ቅጣት የማይመዘገብ በመሆኑ ምክንያት ማን ምን ያክል ጊዜ ቅጣት ተፈጸመበት የሚለውን አይታወቅም ነበር። አሁን የተደረገው አንድ ነገር ቢኖር በማስፈጸሚያ መመሪያው ይሄ ነገር ዘመናዊ ቴክኖሎጂ ተጠቅመን የምናስተዳድረው መሆን አለበት ተብሎ በዘመናዊ ቴክኖሎጂ እነዚህ መረጃዎች መያዝ ጀምረዋል። ሲያዙ አንድ ሰው ምን ያክል ጊዜ ጥፋት እንደፈጸመ የሚገልጹ በርካታ መረጃዎች ከዚያው ከኮምፒውተሩ ውስጥ ማግኘት ተችሏል። እዚህ ላይ በእያንዳንዱ ጥፋት ዙሪያ በዝርዝር ማስፈጸሚያ ስልቱ ላይ የተቀመጠው አንድ ሰው አንድ ጊዜ ሲያጠፋ፣ ሁለት ጊዜ ሲያጠፋ፣ ሶስት ጊዜ ሲያጠፋ፣ አራት ጊዜ ሲያጠፋ ምን ይደረጋል፣ እንዴት ይሆናል የሚለው ላይ በቂ ውይይት አልተካሄደበትም። ቪኦኤ በዚሁ የትራፊክ የጥፋት ምዝገባ ሕግ ላይ ያነጋገራቸው የታክሲ አሽከርካሪዎች በመንገድ ላይ ያለውን ተጨባጭ ሁኔታ ከግምት አላስገባም ብለዋል። ሕጉን ያረቀቀው አካልም ጉዳዩ የሚመለከታቸውን ሰዎች አላወያየም ባይ ናቸው። ስብሰባ ላይ አሁን ስብሰባው መሀበር ስብሰባ ተጠርተን ስኔ ለዚህ አጀንዳ ተብለ ተሄደ፣ የሚወራው ሌላ ጉዳይ ነው። ስለዚህ ይሄ ባለበት ስንት ስብሰባ አርግቶ ወጥተዋል እኮ የታክሲ ሹፌሩ ምኑ ምኑ። ስለዚህ ትክክለኛ ጥናት ማጥናት ከፈለጉ ወደ የቢሮ ሰብስበው ሳይሆን ታክሲ ተርሚናል ውስጥ ባለበት፣ ረዳቶች ባሉበት፣ ሹፌሮች ባሉበት ዋና የሚመለከታቸው ማለት ነው ባሉበት ቦታ ላይ ጥናቱን ቢያደርጉ ውጤቱ ምን እንደሆነ እነሱ የሚያውቁታል። ጠቅላይ ሚኒስትሩ ትናንት በፓርላማው የሰጡት ማብራሪያም ይህንኑ ሀሳብ የሚጋራ፣ የታክሲ አሽከርካሪዎቹንም ቅሬታ በመጠኑ ያንጸባረቀ ነው። መመሪያ በደስክ በመስሪያ ቤት ደስክ የሚሰራ ሳይሆን መመሪያ መመሪያውን ከሚጠቀሙ ሀይሎች ጋር ዝርዝር ውይይት ዝርዝር መግባባት የሚፈጠርበት መሆን እንዳለበት ተገንዝበናል። ይህንን ማስተካከል የሚገባ ስለሆነ ነው ጊዜ ተሰጥቶ ውይይት እንዲደረግ ይደረገው። ስለዚህ ችግሩ ያለው በአዋጁ አይደለም። ችግሩ ያለው በደንቦቹ አይደለም። ችግሩ ያለው በማስፈጸሚያ መመሪያዎች ነው። ስለዚህ ማስፈጸሚያ መመሪያዎቹ ከአዋጁ ከደንቡ የተነጠሉ መሆን የለባቸውም። የጤና መድን ዋስትናውም ሆነ ጥፋትን በመመዝገብ ላይ የተመሰረተው የትራፊክ ሕግ ትግበራ ወደ ሌላ ጊዜ ተላልፏል። ከተጠቃሚዎች ጋር ቀጣይ ውይይቶች እንደሚደረጉም ተገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ እና በአንዳንድ የአገሪቱ አካባቢዎች ለተከሰተው ሁኔታ ይቅርታ ጠይቀዋል። በኦሮሚያ ክልል ጉዳት የደረሰው መንግስት ከመጠን ያለፈ ኃይል በመጠቀሙ እንደሆነ ተቃዋሚዎች አምናሉ። ጠቅላይ ሚኒስትሩና መንግስታቸው ግን ለዚህ ጉዳት ተጠያቂ የሚያደርጉት ጸረ ሰላም ያሏቸውን የአገር ውስጥና የውጭ የፖለቲካ ኃይሎች ነው። ጠቅላይ ሚኒስትሩ ለኢትዮጵያ ሕዝብ ያቀረቡት የይቅርታ ጥያቄም በምን ሁኔታ ማን ለፈ ፈጸመው ስህተት እንደሆነ ግልጽ አይደለም። የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት በህዝብና መንግስት ንብረት እንዲሁም ለዘመናት አብረው የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስቷል። ሆኖም ህዝቡ የእነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ኤርትራን በተመለከተም የተለወጠ ፖሊሲ እንደሌለ ጠቅላይ ሚኒስትሩ አብራርተዋል። ፖሊሲያችን ግልጽ ነው። ለእያንዳንዷ አላደረጋት ነገር የዓለም አቀፍ ህግ በሚፈቅደው መሰረት ተመጣጣኝ የሆነ እርምጃ እየወሰድን እንቀጥላለን ብለናል። ከልምድም ስለሚያውቁ አንዳንዶቹ ድንበር ተሻግሮ ዜጎቻችንን ወስደው ነበረ። ቶሎ ብሎ መልሰውታል። ባይመልሱ ምን ሊከተል እንደሚችል ከፖሊሲያችን ተረድተዋል። ፖሊሲያችን ግልጽ ነው። ስለዚህ ይህም ፖሊሲ አጠናክረን እንቀጥላለን። ሌሎች ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ጉዳዮችም በጠቅላይ ሚኒስትሩ ማብራሪያ ተዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ